አውሮፓና ጀርመን በጀርመንኛው ምህጻር ዜፍ የተባለው በጀርመኑ የቦን ዩኒቨርሲቲ ስር የሚገኘው የልማት ምርምር ተቋም ከልማት ጋር ለተያያዙ ጥያቄዎች ሳይንሳዊ መፍትሔ ለመፈለግ የዛሬ 22 ዓመት የተመሰረተ የምርምር ተቋም ነው። በማደግ ላይ ካሉ ሀገራት የምርምር ማዕከላት ምሁራንና ሳይንቲስቶች ጋር በትብብር ከሚሰራው ከዚህ ተቋም ተግባራት ውስጥ ተማሪዎችን ከመላው ዓለም መልምሎ የሚያስተምርበት የዶክትሬት ዲግሪ መርሃ ግብር አንዱ ነው። በምዕራብ ጀርመኗ ከተማ ቦን ከሚገኘው ከዚህ ተቋም ሰራተኞች ገሚ ሲያህሉ ከተለያዩ ሀገራት የተመለመሉ ናቸው። ከመካከላቸው ዛሬ የምናስተዋውቃችሁ ኢትዮጵያዊ ሳይንቲስት ይገኙበታል። ዶክተር ግርማ ቀልቦሮ ይባላሉ። በጥናትና ምርምር ተቋሙ ዜፍ ከፍተኛ ተመራማሪ ናቸው። የተፈጥሮ ሀብት አያያዝ፣ ብዝሃ ህይወት፣ ዘላቂ ልማት፣ የምግብ ዋስትና፣ የህብረተሰቡ ባህላዊ እውቀት ምርምር ካካሄዱባቸው ጉዳዮች ውስጥ ይካተታሉ። ዶክተር ግርማ የዛሬ አስር ዓመት ነበረ ለዶክትሬት ዲግሪ ትምህርታቸው ጀርመን የመጡት። አራቱን አመት እዚያው ዜፍ ለዶክትሬት ዲግሪያቸው ምርምር በማካሄድ አሳለፉ። ትምህርታቸውን እንደጨረሱም ወደ ሀገራቸው ለመመለስ ተዘጋጅተው ነበረ። ሆኖም ያኔ የገጠማቸው ሌላ ዕድል እቅዳቸውን አስቀየራቸው። ዜፍ የተማረ አብዛኛው ሰው ወደ ሀገር ነው የተመለሰው። እኔም ሊመለስ ተዘጋጅ ነበረ። ተዘጋጅ እያለሁ ለፖስቶክ ምርምር የስድስት ወር ማስታወቂያ ወጣ፣ ለውድድር ማለት ነው። ያ ሲወጣ እኔም አመለከትኩ። ካመለከቱት መካከል በዛ አለፍኩ ማለት ነው። እና እኔ ሊቆይ ጠብቄ የውመቅ አይደለም። ከዛ ያ ሲመጣ አይ በቃ ጥሩ ነው። ስድስት ወር ሰርቼ ፖስት ዶክ ደግሞ በቀላሉ ማግኘት አይቻልም። የትምህርት እንደ ትምህርት እድልም ነው የምንቆጥረው፣ ከፒኤችዲ በኋላ ፖስት ዶክ ምርምር መስራትና በዛ የተነሳ ቀጠልኩ እየሰራሁ ያንን ጊዜ ሲጨርስ ደግሞ ሌላ ፕሮጀክት አገኘው ማለት ነው። እዚሁ ዜፍ ኢትዮጵያ ላይ የሚሰራ ፕሮጀክት አገኘው። ያኛው በምስራቅ አፍሪካ ሌሎች ሀገሮችን ኢትዮጵያን ጨምሮ፣ ግን በርከት ያሉ ሌሎች ሀገሮችን የነበሩበት ነው። ይሄኛው ደግሞ አዲሱ፣ ሌላኛው ከዛ በኋላ የተገኘው ኢትዮጵያ ላይ በጣም ብዙ ስራ የሚሰራበት ሁለት ሌሎች አፍሪካ ሀገሮችን ጨምሮ፣ ግን አብዛኛው ስራ ኢትዮጵያ ውስጥ የሚሰራበት ስለነበረ በደስታ እሱን ተቀበልኩት ማለት ነው፣ እሱን አማራጭ ሲሰጡኝ የዶክተር ግርማ የዶክትሬት ዲግሪ መመረቂያ ጥናት ለብዝሀ ህይወት ጥበቃ በሚከለሉ አካባቢዎች የህብረተሰቡ ፍላጎትና የምግብ ዋስትና ጥያቄ ከጥበቃው የሚያገኘው ጥቅም እንዲሁም ለዘላቂ ልማትና ጥበቃ መከናወን ያለባቸው ተግባራት ላይ ያተኮረ ነበረ። ከዚያ በቀጠለው የድህረ ዶክትሬት ጥናታቸው ደግሞ ህብረተሰቡ ስለ ምግብ ዋስትና ያለው ባህላዊ እውቀት እንዲሁም የህብረተሰቡን እውቀት ከሳይንሳዊ እውቀት ጋር በማጣመር ለውጥ ማምጣት ይቻላል ወይ የሚሉ ጥያቄዎችን ያነሳ ነበረ። በደቡብ ክልል በአንዲት ትንሽ የገጠር መንደር ከአርሶ አደር ቤተሰብ ለተወለዱት ለዶክተር ግርማ አሁን ምርምር የሚያካሂዱበት የተፈጥሮ ሀብት አያያዝ የብዝሃ ህይወትና የምግብ ዋስትና ጉዳዮች ሩቅ አይደሉም። ይሁንና በዚህ ሙያ የመሰማራት ፍላጎቱ ያደረባቸው ግን በስተ መጨረሻ ላይ ነበረ። መጀመሪያ አጋጣሚ ነው። እኔ ከመጀመሪያው ሀይ ስኩል ሲጨርስ ኢትዮጵያ ውስጥ ክል የሁለተኛ ደረጃ መለቀቂያ ፈተና እስካለፍኩ እኔ መማር የሚፈልገው ምህንድስና ነበረ። ሲኒየር የሆኑ ሰዎች ደግሞ ምክር ይሰጡ ነበረ። ያን ጊዜ ይሄን መሙላት ያለባችሁ ፎርም የሚሞላ ፎርም ፎርም አለ እዛ ላይ ሲሞላ በመጀመሪያ ደረጃ መሙላት የፈለግኩት ሌላ፣ ግን በሰው ምክር ያው አለማያ ነበር የሞላሁት አለማያ ግብርና ዩኒቨርሲቲ ነበር ባለው፣ እሱን ሞላው። ከዛ ወደ ትምህርቱ ሲገባ ወደድኩት። ከነበሩት ዲፓርትመንቶችም የደን ሳይንስ ፋኩልቲ ነበረ። እዛ ገባሁ። ከዛ ትምህርቱን በጣም ወድጄው ነው የተማርኩት። እሱን ስጨርስም በስራ አለምም ቢሆን በደስታ ነው ስራ የኖርኩት። የገጠር ልጅ ነኝ፣ የአርሶ አደር ቤተሰብ ልጅ ነኝ። ስለዚህ የት ነው የተወለዱት ያደጉት? ሀዲያ ውስጥ ሆኖ ሻሸጎ የሚባል አካባቢ ነበረ ተወልጄ ያደግኩት ገጠር ነው። በቃ ሁ ጊዜ ሀዲያ ዞን ውስጥ ሆኖ ወደ ስልጤ አቅጣጫ በስልጤና በአላባ ድንበር ያሉት ስልጤና አላባ ናቸው። እኔ ከሻሸጎ ተነስቼ እስከ ሆሳዕና ሀይ ስኩል ሄጄ የነበር የምማረው ና በሁለት ሳምንት አንዴ ነበረ የሚሄደው ወደ ቤተሰብ፣ ለሁለት ሳምንት የሚሆን ስንቅ ተይዞ ማለት ነው እና ጉዞው በእግር የስድስት ሰዓት መንገድ ያክል ነበር የምንሄደው። እሱም ቀላል አለም ተራራ አለ፣ ቁልቁለት አለ፣ ወንዝ አለ፣ ስንት ነገር ታልፎ ነው እና ያ ተፈጥሮ በውስጤ አለ። የአርሶ አደር ቤተሰብነት በደን ውስጥ ከብት ስናሰማራ ምን ስል ያ ሁሉ ነገር በውስጤ የተቀረጸ ነው። ተፈጥሮ ሀብት እና ደን ሲባል ለእኔ አሁን ሳይንስ ማድረጉ ነው እንግዳ ነገር፣ እንጂ እዛ ውስጥ ደን ውስጥ ከብቶ መስራት ለእኔ እንግዳ ነገር አልነበረም። ስለዚህ በደንብ ወድጄው እስከዛሬ ይኸው አለው በያኔው አጠራር ካለማያ ዩኒቨርሲቲ በደን ሳይንስ የመጀመሪያ ዲግሪያቸውን ካገኙ በኋላ በሐዋሳ ዩኒቨርሲቲ ስር በሚገኘው የወንዶ ገነት የደን ሳይንስ ኮሌጅ ለሰባት ዓመታት በደን ሳይንስ መምህርነት አገልግለዋል። ከዚያም ሆላንድ በመሄድ ሁለተኛ ዲግሪያቸውን ሞቃታማ አካባቢ ደን ላይ በማተኮር ሰርተዋል። ዶክተር ግርማ እንደሚሉት የልማት ጉዳዮችን ጨምሮ በተለያዩ መስኮች ከሚካሄዱ ምርምሮች አብዛኛዎቹ ተግባር ላይ ሳይውሉ ለዓመታት ይቀመጣሉ። ይህ የገንዘብ የጊዜና የእውቀት ብክነት በአሁኑ ጊዜ ዶክተር ግርማን የመሳሰሉ ተመራማሪዎችን የሚያሳስብ ጉዳይ ሆኗል። የምርምር ውጤቶች ሳይተገበሩ የቤተ መጽሐፍት መደርደሪያ ማድመቂያ ሆነው እንዳይቀሩ አሁን አሁን ተመራማሪዎች እየተነጋገሩበት ያለ ጉዳይ መሆኑን ዶክተር ግርማ ይናገራሉ። በፊት ምርምርን ብቻ ማካሄድ በዚህ በኩል ደግሞ ምርምሩን አካሄደን ያቀረብነው ነገር አየር ላይ እየቀረ ስለሆነ ምን ማድረግ አለብን ነው ማሰብ የለብንም፣ እኛ ዩኒቨርስቲዎች ነን በምለው በጣም ብዙ ስንነጋገር ነበር። በውስጥ ራሱ ማለት ነው። ከዛ እኔና ሌሎች ደግሞ ባልደረቦች የምናራምደው ሀሳብ ደግሞ ምንድን ነው፣ ምርምር ከሰራን በኋላ ተግባራዊ የሚደረግበትን አካሄድ ደግሞ አብረን ማሰብ አለብን። ምናልባት እኛ በምርምር ያቀረብነው ጽሑፍ ራሱ ውጤቱ ደግሞ ቋንቋው ለፖሊሲ አውጪ በትክክል ያልተተረጎመለትም ሊሆን ይችላል። ስለዚህ ወደ ፖሊሲ አውጪዎችም ቀርበን አብረን እየተነጋገርን እንዲያውም ተጨማሪ ምርምርም ካስፈለገ እየጠየቅን ነው ነገሮችን ማካሄድ ያለብን እንጂ እኛ በምርምር ላይ ብቻ ታጥረን አሁን ብዙ ለውጥ ላና እንችላለን በምንፈልገው ፍጥነት። ስለዚህ ቀረብ ማለት አለብን በሚል ነው ሳይንስ ፖሊሲ ዲያሎግ ፎረም በሚል እኔ ነበርኩ እንዲያውም ማስተባበሩ። በዛ ምርምርና የሚገፋበት ሀሳብ የነበረው በዚህ አቅጣጫ ነው፣ የሳይንስ ውጤትን ወደ ፖሊሲ አውጪ ማቅረብ ልናቀርብ ይገባል። የፖሊሲ አውጪ በሚረዳው ቋንቋ፣ ቢቻል ደግሞ በራሱ ቋንቋ በሀገሩ በሚነገረው ቋንቋ ተተርጉሞ፣ ካልተቻለም ደግሞ ቀለል ብሎ በትክክል ያገኘው ነገር ምን ማለት እንደሆነ ልንተረጉምለት ይገባል፣ ለፖሊሲ አውጪ የሚል ሀሳብ አለ። እንደገና ደግሞ እያሰብን ያለ ነው፣ ኢምፕሊሜንቴሽን ሪሰርች የሚባል አለ ለምንድን ነው ተግባራዊ መሆን ያልቻለው እና ምን ያህል ምርምርስ አለ እስካሁን ድረስ፣ ከዛ ውስጥ ደግሞ ምን ያህል ውስጥ ተግባራዊ ሆነ፣ ያልሆነው ደግሞ በምን ምክንያት ነው የሚል ሌላ ጥያቄ ደግሞ አለን። ያው አንስተን ገና እየተነጋገርን ነው። ጀርመን ውስጥ ከህብረተሰቡ ጋር ተቀራርቦና ተዋህዶ ለመኖር አስፈላጊ የሆነውን የጀርመንኛ ቋንቋ ለመማርና ለመረዳት ብዙ ጥረት ማድረጋቸውን ይናገራሉ ዶክተር ግርማ ቋንቋው ከብዶኝ ነበርም ይላሉ። ከዚህ ሌላ ለአገሩ እንግዳ ለሰው ባዳ በነበሩባቸው በመጀመሪያዎቹ ጊዜያት ከህብረተሰቡ ባህሪ በጣም ያስገረማቸውም ነበረ። አብዛኛውን በጣም ዝም ያለ ነው። በተለይ ጠዋት ጠዋት ጸጥ ረጭ ብሎ ነው ሁሉ ሰው የሚሄደው። አልፎ አልፎ ነው ድምፅ የሚሰማው እንጂ ዝም ዝምታው ይገርመኛል በጣም። ወደ አርብ ከሰአት በኋላ ካልሆነ በስተቀር በመሀል ባሉት ቀናት ንግግር ብዙም የለም። በቃ ያን ሹነስ ቦክነ እንደ ተብሎ መልካም የሳምንቱ መጨረሻ ተባብሎ ይለያያሉ። በትክክልም የሳምንቱ መጨረሻ እንደሆነ እነሱ ላይ ይታይባቸዋል። ይሳሳቃሉ፣ ይጫወታሉ። ከዛ በመለስ ግን አብዛኛው ዝም ያለ ነው። ስለዚህ እንደደረስኩ ዝምታው በጣም አስገረመኝ። ቀላል አልነበረም፣ ቋንቋውን መማር በራሱ ይሄ ነገር የተለየ ልምድ እንዳገኝ አድርጎኛል። በዚህ ሀገር ከጀርመናውያን ጋር ተዋህዶ መኖር መቀራረብ እንዲህ ቀላል ነበረ? ለርሶ እንዴት ነበረ? ዜፍ ሲሰራ በመስሪያ ቤትነት እንደ ተማሪም ዜፍ ውስጥ ስለነበርኩ ዜፍ በእንግሊዝኛ ነው ሁሉ ነገር። ስለዚህ ዜፍ ሲገባ በጣም በቃ ቤተኛ ነው መሆነው ስራ ሁሉ በእንግሊዝኛ ነው። የምንጽፈው በእንግሊዝኛ ነው፣ ሴሚናር የምናቀርበው፣ የምናስተምረው፣ ምንም አስተምራሉ። እዚህ ተማሪዎች አሉኝ። ሁሉ ነገር በእንግሊዝኛ ነው። ልክ ከዚህ ሕንጻ ስንወጣ ነገር ሁሉ ሌላ ነው። ሌላ ዓለም ነው የሚመስለው። ጀርመንኛ ነው። በዚህ የተነሳ የግድ መማር ቀላል አልነበረም። ትምህርት አይከብደኝ ነበር፣ ግን ጀርመንኛ ቀላል አልነበረም፣ ከባድ ነበር። ልጆች አሉኝ። ትምህርት ቤት ወስዳቸዋለሁ፣ አደርሳቸዋለሁ። እንደገና ደብዳቤ ይጻፋል፣ በጀርመንኛ ነው የሚጻፈው ያን ደብዳቤ መመለስ ያስፈልጋል። እንደገና ቀጠሮዎች አሉ መሄድ አለብሽ እዛ ቀጥሮ ጋር ደግሞ ተገኝተሽ፣ በጀርመንኛ ነው ሁሉ ነገር የሚነገርሽ። አንቺም ጥያቄ ካለሽም በጀርመንኛ መጠየቅ አለብሽ። ስለዚህ ቀላል አልነበረም። ግን በጥረት ራሴን እየገፋው ኅብረተሰብ ውስጥ ለመኖር መልመድ አለብኝ በሚለው ጥረት እያረኩ ሬዲዮ እየሰማው ቀለል ያሉ የዶቼቬለም የሚለቃቸው የቋንቋ ማስተማሪያ እሱን እየተከታተሉ ሌሎችን፣ አንዳንድ ጊዜ ደግሞ የማታ ትምህርትም እየገባው እንዲህ ያረግ በራሴ ጥረት ነው። በግሌ ብዙ ተጣጥሬ ነው እየተግባባው የመጣሁት። ቶሎ ብሎ ሰው ሰውን አያቀርብም እዚህ ሀገር እና ራሴ አሁን እዚህ አብሮኝ ከሚሰሩት ጋራ በመግባባት ከዛ በኋላ ደግሞ ሌሎችን በትምህርት በቋንቋ ትምህርት ወይም ደግሞ አብረን ስንማር ያገኘኋቸውን በማነጋገር እየተቀራረብን ተወስኑ አምስት ስድስት አመት በኋላ ነው ሰዎችን በደንብ በቃ ለማነጋገር ራሴ ጥረት ማድረግ የጀመርኩት። ጎረቤት ሆነን ራሱ ማኑ ሌላውን አያናግር ዝም ዝም ያለ ስለዚህ፣ ባህሉን ለማወቅ በጣም ከባድ ስለሆነ፣ ዝግት ያለ ስለሆነ በግድ እኔ ራሴ ነኝ መግባት ያለብኝ። ግለሰቡ ራሱ የመጣው ሰው ነው የግድ እንዴት ናችሁ እኔ እግል እባላለሁ በማለት በማተው በመተዋወቅ ቀስ በቀስ ችግርም ካለ በመጠየቅ፣ ሲጠየቁ ደግሞ በጣም የሚረዱ ናቸው። በጣም ተባባሪዎች ናቸው። ያየሁት ነገር ከልብ ነው ደግሞ የሚተባበሩት መረዳት ከፈለጉ ባህሉን ለማወቅና ግን ይህን ለመረዳት መቅረብን በራስ በኩል ብቻ ነው በራስ ጥረት ነው። ከጎርጎሮሳዊ 2013 ዓ ም አንስቶ በዜፍ ከፍተኛ ተመራማሪና መምህር እንዲሁም በቦን ዩኒቨርሲቲና በአቅራቢያዋ በሚገኘው በቦን ራይንዚግ ዩኒቨርሲቲ የሚያስተምሩት ዶክተር ግርማ የቤተሰብ ኃላፊም ናቸው። ባለትዳርና የአራት ልጆች አባት ዶክተር ግርማ ስራቸውንና የቤተሰብ ኃላፊነታቸውን እንዴት ይሆን አጣጥመው የሚያስኬዱት? ልጆቻችን የሙሉ ቀን ተማሪዎች ናቸው። ከዛ በትንሽ ሰዓት ነው የምንለያየው። እኔም ይመለሳለሁ፣ ባለቤትም አለች። ተባብረን ነው ነገሮችን የምናካሄደው። ስለ እነሱ ጊዜ መስጠት በራሱ አንድ ትልቁ የስራ አቅጣጫ ነው ማለት ይቻላል እ አራት ልጆች ናቸው ያሉኝና ለሁሉም ልጅ ጊዜ መስጠት ያስፈልጋል። እንደዚህ እያደረግን በተቻለ መጠን በጣም ፍጹም የሆነ ነገር ባይሆንም ምን ችለውን ያህል ጥረት እያረግንላቸው ነው። ቦን በሚገኘው ዜፍ በተባለው የልማት ምርምር ተቋም ከፍተኛ ተመራማሪ የሆኑትን ዶክተር ግርማ ቀልቦሮን ያስተዋወቃችሁ የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆየውን።